የአሜሪካ ድምፅ ነው በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 25 2015 ዓ ም ዝግጅታችን ጀምረ

ትውልድ ኢትዮጵያውያን ለተሻለ ቤተሰባዊና ማህበራዊ ስኬት ምን ማድረግ አለባቸው? ምንስ ይፈትናቸዋል? የታዳጊ ወጣቶች ወይም የአዳጊ ወጣቶች ባለው ማህበረሰብ በአሜሪካን ኮሚኒቲ ማለት ነው ያለውን መረጃ ተጠቅመው ከኛ ማህበረሰብ እድገት በላይ አለማደጋቸው ትልቅ ችግር ነው። ቀደም ብለን የሰማናቸው ትውልድ ኢትዮጵያውያን በጤና በትምህርት በመዝናኛና በጤናማ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃ የሚያጋራው

ተያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ ተቋም መስራች ዶክተር ዕልልታ ረጋሳን ነው። ዛሬ ምሽት በተያያዥ ጉዳዮች ላይ ሐሳቦችን ያቀብሉናል። ሌሎች አበይት ጉዳዮችንም ይዘናል። ጤና ያስጥልኝ፣ እንደምናመሻችው የተከበራችሁ አድማጮች፣ የዛሬውን ስርጭት በመምራት አብሬያችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ታቀናበርልናለች። ዋና አዘጋጅ ደግሞ ጽዮን ግርማ ናት።

ዝግጅቶቻችን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎችን እናስደምጣችሁ።

እንደምናመሻችሁ፣ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ።

የኤርትራ ሰራዊት ከኢትዮጵያ ሙሉ ለሙሉ ለቆ አለመውጣቱን አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናገሩ። ይህ መረጃ የኢትዮጵያ መንግስት ባለስልጣናት ቀደም ሲል ከሰጡት ጋር እንደሚቃረን ሮይተርስ ዘግቧል። የኢትዮጵያ መንግስትና ህወሓት ደቡብ አፍሪካ ላይ ባደረጉት የሰላም ስምምነት መሰረት የውጭ ኃይሎች ከኢትዮጵያ ለቀው እንደሚወጡ የሰፈረ ሲሆን የተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ዛሬ ከናይሮቢ

ኬንያ፣ ለጋዜጠኞች በሰጡት መግለጫ የኤርትራ ወታደሮች ከትግራይ ክልል ከተሞች ለቆ በመውጣት ድንበር አካባቢ መድረሳቸውን ገልጸው ሙሉ በሙሉ ከኢትዮጵያ ምድር ለቀው እንዲወጡ እንጠይቃለን ብለዋል።

አምባሳደሯ ለዚህ ግምገማቸው ምንም መረጃ ወይም ምንጭ አለመጥቀሳቸውን ሮይተርስ ጨምሮ ገልጿል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ከሮይተርስ ለቀረበላቸው ጥያቄ ምላሽ እንዳልሰጡ የዜና ወኪሉ አያይዞ ጠቅሷል።

የሜምፊስ ፖሊስ አምስት የፖሊስ መኮንኖች የ29 ዓመቱን ጥቁር አሜሪካዊ ታየር ኒኮላስን ለሞት ያበቃውን ድብደባ ሲፈጽሙ የሚያሳይ ቪዲዮ ትላንት አመሻሹ ላይ ይፋ አደረገ። በሶስት ደቂቃው ቪዲዮ የፖሊስ መኮንኖቹ ታየርን በጭካኔ ሲደበድቡት ያሳያል። ሁለቱ ፖሊሶች ወጣቱን መሬት ላይ አስተኝተው ተጭነው ይዘውት አንድ የፖሊስ ዱላ የያዘ እና ሌሎች ሁለት ፖሊሶች ሆነው

ከላይ ሲደበድቡት በምስሉ ላይ ይታያል። በሌላ ለአንድ ሰዓት በሚታይ እና በተለያየ ካሜራ በተቀረጸ ምስል ላይ ደግሞ ታየር ኒኮላስ የእናቱን ስም እየጠራ ሲጮህ ይሰማል። ይህ ቪዲዮ ከተለቀቀ በኋላ የሜንፊስ እና ሌሎች የዩናይትድ ስቴትስ ከተማ ነዋሪዎች የተቃውሞ ሰልፍ ለማካሄድ ዝግጅት የጀመሩት

ትላንት ምሽት ላይ ነበር። የ29 ዓመቱ ሟች ቤተሰቦች የሚደረጉት የተቃውሞ ሰልፎች ከብጥብጥ የጸዱ እንዲሆኑ ተማጽኖ አሰምተዋል። ትላንት ምሽት የሜንፊስ ጎዳናዎች ላይ የተጀመረው የተቃውሞ ሰልፍ በዋሽንግተን፣ አትላንታ እና ኒውዮርክ ቀጥሏል። የ29 ዓመቱ ታየር ኒኮላስ በፖሊሶች ድብደባ ከደረሰበት ከሶስት ቀናት በኋላ ሕይወቱ ማለፉ ይታወሳል።

አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በአዲሱ ዓመት መቀበያ ቀን በዩክሬን ዶኔትስክ ከተማ ማኪቭካ አቅራቢያ በሚገኙ የሩሲያ ወታደሮች ላይ በተፈጸመ ጥቃት ከ300 በላይ የሚሆኑ ሰዎች ላይ ከፍተኛ ጉዳት ሳይደርስ አይቀርም ሲል የብሪታንያ መከላከያ ሚኒስቴር ቅዳሜ ዕለት አስታወቀ።

ሚኒስቴር መስሪያ ቤቱ ብዙዎቹ ከመቁሰል ይልቅ ተገድለዋል ወይም ጠፍተዋል ብሎ እንደሚያምንም ጨምሮ ገልጿል። መስሪያ ቤቱ እንዳለው የሩሲያ አቻው ባልተለመደ መልኩ በሰራዊቱ ላይ ጉዳት መድረሱን በይፋ ቢያስታውቅም ሩሲያ የተገደሉት ሰማንያ ዘጠኝ ብቻ ናቸው ስትል ተናግራለች። ሩሲያ ባደረገችው ግምገማ በተፈጸመው ጥቃት ላይ አስተያየት ከመስጠት መቆጠብ እንደማትችል ተረድታለች ያለው የብሪታንያ ሚኒስትር ለዚህም ምክንያቱ

ሁኔታውን ተከትሎ የሩሲያ አዛዦች ሰፊ ትችት ስለደረሰባቸው መሆኑን ገልጿል።

በዩክሬን ምስራቃዊ ክፍል ከባድ ጦርነት መቀጠሉን ተከትሎ ሩሲያ ዓርብ ዕለት ባካሄደችው የሚሳኤል ጥቃት ቢያንስ አስር ሲቪሎች መገደላቸውን ዩክሬን አስታውቃለች። ሌሎች ሀያ ሰዎች ደግሞ የመቁሰል አደጋ ደርሶባቸዋል። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቭ ዓርብ ዕለት በሰጡት መግለጫ ምዕራባውያን ሀገሮች ለዩክሬን የሚሰጧቸው ታንኮች የኪየቭ ወታደራዊ ተስፋን አይረዳም፣ በምትኩ የምዕራቡን

የዓለም ሀገሮች ከሀገራችን እና ከሕዝባችን ጋር አዲስ የግጭት ደረጃን ይወስዳል ብለዋል። የዩክሬን ፕሬዚዳንት ዘለንስኪ ሐሙስ ዕለት ባደረጉት ንግግር ታንኮችን ጨምሮ የላቁ የጦር መሳሪያዎችን ለመስጠት ቃል እየገቡ ያሉ ሀገሮች ቁጥር እየጨመረ በመምጣቱ ምስጋናቸውን የገለጹ ሲሆን ቃል የተገባውን የጦር መሳሪያ በፍጥነት የማድረሱን አስፈላጊነትም አጽንኦት ሰጥተውበታል።

በመጨረሻም የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳስ አቡለ ፍራንሲስ በሚቀጥለው ሳምንት ወደ ኮንጎና ደቡብ አፍሪካ ሲደርሱ በሺዎች የሚቆጠሩ ሰዎች ከመስቀሉ ምልክት በበለጠ በዛ መገኘታቸው በሚሰጠው ትርጉም ላይ ልዩ ትኩረት ያደርጋሉ ተብሎ ይጠበቃል። ብዙዎችም ከተቀመጡበት ዊልቸር ላይ ሆነው እሳቸው የራሳቸውን ዊልቸር እንዴት እንደሚጠቀሙበት እያዩ ራሳቸውን ያጽናናሉ

ብሎም ታስቧል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የቀዳሚ ምሽት ዝግጅቶቻችን ጋር አብራችሁ ቆዩ

በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 25 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ ይደመጣሉ።

አሁን ለሰዓት ወደ ያዝነው የመጀመሪያ ቅንብር እንለፍ። በኢትዮጵያ ከፍተኛ ትምህርት ተቋማትም ሆነ በሌሎች የትምህርት ተቋማት ያለውን የትምህርት ጥራት በአጭር ጊዜ ውስጥ ለማሻሻል የተለያዩ እርምጃዎች እየተወሰዱ እንደሚገኝ ይነገራል። ከእነዚህ መካከል አንዱ የመንግሥት ትምህርት ቤቶችን ደረጃ በደረጃ ራስን ማስቻል እንደሆነም በትምህርት ሚኒስቴር የአስተዳደርና መሠረተ ልማት ሥራ አስፈጻሚ መሪ የሆኑት

ዶክተር ሰለሞን አብርሃ ባለፈው ዝግጅታችን በሰፊው አብራርተዋል። ከእሳቸው ጋር ቆይታ ያደረገው መለስካቸው አመሃ የመጨረሻውን ክፍል ይዞ ቀርበዋል። የአንድን ራስ ገዝ ዩኒቨርሲቲ የነጻነት አድማስና ጥንካሬ የሚወስኑት ጥቂት የማይባሉ ታሳቢዎች ቢኖሩም የዩኒቨርሲቲው የበላይ አመራር ቦርድ ከቀዳሚ ታሳቢዎቹም ቀዳሚ ነው። ስለሆነም የቦርዱ አባላት ስብጥርም ወሳኝ መሆኑ በብዙዎች ዘንድ ተቀባይነት አለው።

በኢትዮጵያ ዩኒቨርሲቲዎች ከቀድሞ ጀምሮ እስከ ዛሬ ድረስ የቦርድ አባላቱና ሰብሳቢዎቹ በአብዛኛው ቁልፍ የመንግሥት ሥልጣን ያላቸው ግለሰቦች ናቸው። በዚህ ረገድ ተጨባጭ ለውጥ እስካልተደረገ የዩኒቨርሲቲዎችን ነጻነት የሚጋፋና የሚሸረሽር እንደሚሆን ብዙ ክርክር የሚያስነሳ አይደለም። በትምህርት ሚኒስቴር እየተከናወነ የሚገኘው ለውጥ ወይንም ሪፎርም ለዚህ ምን መድኃኒት አለው? ዶክተር ሰለሞን ምላሽ አላቸው። እንግዲህ የቦርድ አወቃቀሩ

በጣም ነፃ ገለልተኛ የሆነ ቦርድ ይቋቋማል ተብሎ የሚታሰበው ዋናው ሀሳብሽ እሱ ነው። አውቶኖመስ ራስ ገዝ ሲሆኑ ተቋሙን ሊያሻግሩ የሚችሉ ግለሰቦች የሚሰባሰቡበት የቦርድ ውህደቱ የቦርድ ስብጥሩ ለዛ ተቋም ራስ ገዝነት ለዛ ተቋም በፋይናንስም በምንም ራሱን ማደግ እንዲችል በአካዳሚክሱም በፋይናንሱም ራሱን ካፓሲቲ ሊያደርግ በሚችልበት አግባብ ሊያግዙ የሚችሉ አቅጣጫ ላይ ሊጠቁሙ የሚችሉ የቦርድ አባላት ይገባሉ ብለን ምናስበው

አሁንም ቢሆን ያለው አደረጃጀት ከፍተኛ ሪፎርም አድርገንበታል። የቦርድ አሁን ለምሳሌ አሁን ከረንት ላይ ያለውን የቦርድ አደረጃጀት ብገልጽልህ የመንግስት ኃላፊዎች አሉ። ኦፍኮርስ የመንግስት ኃላፊ ውሳኔዎች እንዲወሰኑ በማድረግ ረገድ የመንግስት ፍላጎት እንዲንጸባረቅ ፖሊሲዎች፣ በፖሊሲ አቅጣጫውን ተከትሎ ተቋማት እየመሩ እንደሆነ ለመከታተል አንድ የመንግስት ኃላፊ ነው ያለው አሁን ባለ ሁኔታ። አንድ የመንግስት ሰብሳቢ የሚሆነው ከመንግስት ከፍተኛ ኃላፊ የሆነ ሰው ሰብሳቢ እናደርጋለን።

ከዛ ውጭ ግን ከምርምር ተቋማት አንድ ቦርድ አባል አለ። ከምርምር ተቋማት ከቢዝነስ አካባቢ ያሉ ሰዎች ከነጋዴዎች ከንግድ ማህበረሰብ አንድ ሰው አስገብተናል። ከፕሮፌሰሮች ሁሉም ዩኒቨርሲቲ ላይ አንድ ሰው አስገብተናል። ሰው ስብጥሩ አሁንም ያለው ስብጥር ሰባት የቦርድ አባላት አሉ። ሰባት የቦርድ አባላት ላይ አንድ የመንግስት ሰው ብቻ አያስገባሩ አሁን ባለው አደረጃ ሪሰንትሊ ሪፎርም ካደረ ያደረገው ነው ሪፎርም ላይ በግልጽ እንደሚያሳየው አንድ የመንግስት ኃላፊ አለ።

አንድ ከምርምር ተቋም ተቋማት፣ የምርምር ተቋማት ስለሆኑ ያንን ምርምር ሊያግዝ የሚችሉና አቅጣጫ ሊጠቆም የሚችል አንድ ተመራማሪ በምርምር ተቋም ላይ የሚሰራ ተመራማሪ የሆነ ሰው አንድ ገብቷል። አካዳሚክ ላይ የሚሰሩ ስለሆኑ በሀገራችን ውስጥ የፕሮፌሰር ማዕረግ ያገኙ ፕሮፌሰሮች የዛ ቦርድ አባል እንዲሆኑ አድርገናል። ተቋማት ቅድም እንዳልኩት ዌይ ፎርዋርድ ኢንተርፕራይዝ እያቋቋሙ በሀብት እራሳቸውን እንዲያደራጁ ይፈልጋል። ቅድም ሰው

ከንግድና ማህበረሰብ ሊስት አውጥተን አንድ በንግድ ውስጥ ያለ ሰው እዛ ውስጥ እንዲገባ አድርገናል። ስለዚህ ስብጥሩ አሁን ያለው የቦርድ አደረጃጀት ሪሰንትሊ ሪፎርም ያደረገ የቦርድ አደረጃጀት ከተለያየ ማህበረሰብ ክፍል ያሉ ሰዎች ተቋሙን በብቃት ሊመሩ የሚችሉ ሊያግዙ የሚችሉ ሰዎች ናቸው ይገቡ ያሉት። ይሄ ተሞክሮ አሁን ሪፎርም ያደረገ የቦርድ አደረጃጀት ተሞክሮ ዩኒቨርሲቲዎች ራስ ገዝ በሚኖሩበት ከዚህ በተሻለ ደግሞ ነፃና ገለልተኛ ሆኖ ሊመራ የሚችል የቦርድ

ስብጥር ለሚኖረው አሁንም በዛ ደረጃ እየተደራጀ ያለው ቀጣይም በዛ መልኩ ነው ሊሆን የሚችለው። ስለዚህ የመንግስት ተጽዕኖዎች ሊያሳድሩ ይችላሉ የሚባሉ አሰራሮች ይቀራሉ ማለት ነው። በየጊዜው የተለመደውን አይነት የተማሪዎች ምደባ ለማስቀረት ወይንም ለመለወጥ ሚኒስቴሩ ያለው እቅድ ምንድን ነው? ይሄ ከተማሪዎች የተለያየ ስብጥር አኳያ እንዴት ያለ ትኩረት ነው የተሰጠው? ለምሳሌ ጾታን፣ ብሔረሰባዊ ማንነትን

የትምህርት መስክን ለመምረጥ ተማሪዎች ያላቸው መብት ከውጤታቸው አንጻር እና የመሳሰሉት እንዴት ይያዛሉ? ምክንያቱም አሁን አነሳም በዛም በውጤት ላይ ተመስርቶ የሚመድባቸው መንግስት ነው ተማሪዎቹ። ስለዚህ የእነሱ ነጻነት እስከ ተወሰነ ደረጃ ይሸረሽራል ማለት ነው። ይህ እንዴት ነው የምታየው? ትክክል ነው። አሁን ባለው አደረጃጀት የተማሪ እንግዲህ አካዳሚ ቅድም እንዳልኩት የራስ ገዛ አስተዳደር ስንል የሚሰጣቸው ነጻነቶች አንደኛው ተቋማዊ የአስተዳደር ነጻነት ነው

እንዳልኩት መዋቅርን የራስን የመፍጠር አመራርን የመሾም በየደረጃው ያለውን አመራር ራሱ ቸው የመመደብ እስከ ትምህርት ክፍል ኃላፊ ድረስ ያለውን የውስጥ አሰራር የውስጥ መመሪያዎችን የማደራጀት የፋይናንስ መመሪያቸውን የሰው ሀብት መመሪያቸውን እንዴት አድርገን ስራ የሚሆኑ መመሪያዎችን የማዘጋጀት ስልጣን ይሰጣቸዋል። አስተዳደር ነጻነት ስልሶ አማራጭ የአስተዳደር አካላትን በተለያየ መልኩ በነጻነት የመሾም የመሻር ስልጣን ይሰጣቸዋል።

ኢንተርፕራይዞቹን በማቋቋም ሀብት እንዲያፈሩ የማድረግ ስልጣን ይሰጣቸዋል። ከፋይናንስ አስተዳደር ነጻነት ፋይናንሱ በጀት ነው የማስተዳደር ስልጣን ሙሉ በሙሉ በጀት ነው ያስተዳድራሉ። ገንዘብ ይሰበስባሉ። ተቋማት ከተለያየ ከትምህርት ክፍያ ከምናምን ይህን የሚሰበሰበውን ገንዘብ የመወሰን ይህን ያክል ብር ነው ማስከፍል ብሎ የመወሰን ሁለተኛ፣ እኛ የምንወስደው እንደ መንግስት ነው የሚወሰነው ለመምህራን የሚከፈለውን ክፍያ

ለምሳሌ አንድ መምህር በአንድ ሰዓት ካስተማረ ምን ያክል ይከፈላል የሚለውን ነገር እስካሁን የምንወስነው ገንዘብ ሚኒስትር ጋር ተነጋግረን ትምህርት በመንግስት ነው የሚወስነው። ከዚህ በኋላ የሚከፍሉትን ክፍያ የመወሰን ስልጣን እነሱ ይሰጣቸዋል። አንዱ ትልቅ ፓራዳይም ሽፍት የሚሆነ ነው። የመበደር እንትን የላቸውም ስልጣን አልነበራቸውም። ይበደራሉ። ሀብት የማፍራት ስልጣን የላቸውም። አሁን ሀብት ማፍራት ይችላሉ። ኢንተርፕራይዝ ያቋቁማሉ። ይሄን እርዳታ የማግኘት ስልጣን ይኖራቸዋል። የመበደር አክሲዮን የመግዛት ሌላው ሰው ሀብት ቅድም እንዳልኩት የሰው ሀብት አስዘነጻ ነው ብለው

ገለልተኛና ብቃት ያለው የሰው ኃይል የመቅጠር ስልጣን ይኖራቸዋል። የሰራተኛ ደመወዛቸውን የመወሰን የሰራተኛ ደረጃ እድገት የመወሰን አሁን የደረጃ እድገት ኬሪየር ስትራክቸሩ ደመወዙ አንድ ነው። አክሮስ ዘ ካንትሪ። ለምሳሌ አንድ ዩኒቨርሲቲ ፕሮፌሰር የሚከፈለው ክፍያ አክሮስ በሀገር አለ። ደምቢዶሎ ዩኒቨርሲቲም፣ መቅደላ አምባ ዩኒቨርሲቲም፣ አዲስ አበባ ዩኒቨርሲቲም ያለ ፕሮፌሰር

ባህር ዳር ዩኒቨርሲቲ ያለ ፕሮፌሰር የሚከፈሉ ክፍያ አንድ ነው። የደረጃ ድገት የምንወስነው እኛ እንደ መንግስት እኛ እየወሰን ያለ ነው። ይህንን የማስተካከል የእነሱ ኃላፊነት ይሆናል ማለት ነው። ሶ እሱን ነው የደረጃ እድገት ምን ነው። ሌላው አካዳሚ ነጻነት ነው። አካዳሚ ነጻነት ስንል በዋናነት የተማሪ ቅበላ ጋር የተያዘ ነው። ቅድም ካነሳኸው ጥያቄ ጋር ተያይዞ የተማሪ ቅበላ የመወሰን ኃላፊነት እና ስልጣን ይኖራቸዋል። ከዚህ በፊት እንደሚታወቀው ተማሪ እንደ ሀገር

የአጠቃላይ ፈተና ይፈተናል። ከተፈተነ በኋላ የአሶልታ መለቀቂያ ፈተና ውጤቱን መሰረት ተደርጎ እንደ ዩኒቨርሲቲዎቹን የቅበላ አቅም ታሳቢ አድርገን ሙሉ በሙሉ ተማሪ ምደባ የምናካሄደው እኛ እንደ ትምህርት ሚኒስቴር እያካሄደ ያለው አሁን አውቶኖመስ በሚኖሩበት ሰዓት ይህ አሰራር ስርዓት ይቀርና ተቋማት ተማሪዎች ይፈተናሉ፣ የመለቀቂያ ፈተና ይወስዳሉ። ከዛ ያንን መሰረት ተደርጎ ደግሞ ተቋማት የራሳቸውን ፈተና አዘጋጅተው ተማሪዎችን ፈትነው

በራሳቸው ክራይቴሪያና ስታንዳርድ መሰረት ተማሪዎችን የመቀበል ስልጣን ይኖራቸዋል ማለት ነው። ይህ አንዱ የአካዳሚክ ነጻነት መገለጫው የተማሪ ቅበላ ነው። የምትቀበለውን ተማሪ የመወሰን ስልጣን ይኖራል ማለት ነው። ከዛ በዘለለ ከሪክለሞቹን የማየት ከሪክለሞቹን የመወሰን የከሪክለሙ ኮንተንቱን ይዘቱን የመወሰን የሚያስተምሩበትን ሜዲየም ኦፍ ኢንስትራክሽን አጠቃላይ የሚያስተምሩበትን ስርዓት የመወሰን ስልጣን ይኖራቸዋል። የግብአት ላይ የሚወሰን አካዳሚያዊ ነጻነታቸው በዚህ መልኩ በሰፊው የሚገለጽ ነገር ነውና ስለዚህ ራስ ገዝ ስንል አስተዳደሪያዊ የሆነውን

ነፃነት ይሰጣቸዋል። አካዳሚያዊ የሆነ ነፃነትም ይሰጣቸዋል ማለት ነው ተቋማት። ስለዚህ ተማሪ ከመቀበል ጋር ተፈትኖ ነው የሚገቡት። ተማሪዎች ይፈተናሉ። አፕሊኬሽን ይወጣል። ናሽናል ኮል ይወጣላቸዋል። በዛ ተወዳድረው የተቋሙ ፈተና ተፈትነው በዛ መሰረት ያለፉ ተማሪዎች ይገባሉ። ይህ ኤክስፔሪያንስ ባይዘው አሁንም አለ በሁለቱ ሳይንስና ቴክኖሎጂ ዩኒቨርሲቲዎቻችን፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎቻችን ተማሪዎች እየገቡ ያሉ ተፈትነው። ላስት ሴቨራሌስ ባለፉት ዓመታት ተማሪ ይፈተናል

የመግቢያ ፈተና ውስጥ የዩኒቨርሲቲ መግቢያ ፈተና ውስጥ ወደዛ ተቋም ይገባል። ስለዚህ አዲስ አበባ ዩኒቨርሲቲ በሚቀጥለው ዓመት በዚህ ዓመት አውቶኖማስ ሲሆን በሚቀጥለው ዓመት የሚቀበላቸው ተማሪዎች በራሱ ፈትኖ የሚቀበልበት ይሆናል ማለት ነው። እሱም ታሳቢ ተደርጎ ይገባል። ግን የትምህርት ቤቶቹ የኤሊት ትምህርት ቤቶች እንዳይሆኑ፣ እንደ መንግስት ተቋምም ብዝሃነት እንዲያማከልና ህብረ ብሔራዊ እንዲሆኑ ተቋሙ የራሱን አስተሳሰብ ያወጣል ማለት ነው።

ዩኒቨርሲቲዎች የዩኒቨርሲቲዎች አካባቢ ልዩነት እንዳለ ሆኖ አገራዊ የትምህርት ይዘቱና የመርሃ ግብሮቹ የተገቢነት ፖሊሲው ምን ይመስላል ማለት አሁን ለምሳሌ የአዲስ አበባ ዩኒቨርስቲ ያለ፣ የባህርዳር ዩኒቨርስቲ አለ፣ መቀሌ ዩኒቨርሲቲ አለ፣ አርባ ምንጭ ዩኒቨርሲቲ አለ። እነዚህ ሁሉ

የከሪኩለማቸውን ተገቢነት ይዘቶቹ እንደሚመስሉ እነዚህን በሙሉ ከአካባቢያቸው አንጻር እየቀረጹ ይሄዳሉ። አጠቃላይ የሀገሪቱ የትምህርት ይዘት ተመሳሳይ እንዲሆንና የማይጋጭ እንዲሆን ወይም አንዱ ከፍ አንዱ ዝቅ እንዳይል ለማድረግ በሂደት ምን የታሰበ ነገር አለ? በዚህ ፖሊሲ እንግዲህ አንዱ የአካዳሚክ ነጻነት ቅድም እንዳልኩት ከሪኩለም የመወሰን ስልጣን ያላቸው ተቋማት ከሪኩለማቸውን፣ ስርዓተ ትምህርታቸውን የማዘጋጀት

በዛ የመተግበር ስልጣን አላቸው። ተቋማት ምናልባት የተዋደደ ስርዓተ ትምህርት ለመተግበር አመች ላይሆን ይችላል፣ የአሰራር ስርዓት ግን ዞሮ ዞሮ ተቋማት እኛ ዩኒቨርሲቲ ዩኒቨርሳል ናቸው፣ በተፈጥሯቸው ዩኒቨርሲቲ ዩኒቨርሳል ኔቸር። ስለዚህ የአንድ አካባቢ ተቋም ሊሆን አይችሉም። የአንድ አካባቢ ማህበረሰብን ችግር ብቻ በመማር ማስተማሩ፣ በሚሰጡት ዲግሪ፣ በሚሰጡት ሰርቲፊኬት የአንድን ተቋም ማህበረሰብ ብቻ የሚያማከል አይደለም። እንደ ሀገርም ናሽናሊ ነው ኢንተርናሽናሊ ነው

ተማሪዎቻቸው ወጥቶ ሊሰሩ የሚችሉት አንድ ከየትም ተቋም የተመረቀ ተማሪ ከኢትዮጵያ ወጥቶ አልፎ ሱዳንም ሊሄድ ይችላል አሜሪካ ሊሄድ ይሰራል አሁን ያለው ተሞክሮሱ ነው የእኛ ጋር ተመራቂዎቻችን አሜሪካን ሀገር አውሮፓም ይገብቶ እየሰሩ ማለት ስለዚህ ከሪክለሞቻቸው ስርዓተ ትምህርታቸው የተዋደደ እንዳይሆን ላይሆን ይችላል ግን ደግሞ አክሬት ይደረጋል እንደ ሀገር የአክሬት ሲስተም አለ ስርዓት አለ ነው

የትምህርትና ስልጠና ባለስልጣን አለ እንደምታውቀው የተቋቋመ። እሱ ለትምህርት ሚኒስጠር የሆነ ተቋም ነው። እሱ የአክሬዲቴሽን ስራ የመስራት እና ጥራቱን ጠብቀው ስታንዳርዱ ጠብቀው እየሰሩ መሆናቸው የመከታተል ኃላፊነት አለ። ስለዚህ ናሽናሊም ኢንተርናሽናሊም አክሬዲቴድ የሆኑ ክሪክለሞችና ፕሮግራሞችን ነው ተቋማት ራ እንዲያደረጉ የሚፈለገው። የተቋማቱ ፍላጎት በዛ መልኩ ነው። ለምሳሌ ከሀገር የወጣ ክሪክለም ይዞ ሊወጣ ይችላል፣ ሊሄድ አይችልም

ከኢንተርናሽናል የወጣ ስርዓተ ትምህርት ብዙ ሊወጣ አይችልም። ስለዚህ እሱ ብዙ የተዋደደ ላይሆን ይችላል ስርዓተ ትምህርቱ፣ ግን ደግሞ በአብዛኛው መልኩ ሊመሳሰሉ የሚችሉ ነው የሚሆነው። በመንግስት ዩኒቨርሲቲዎችና በግል ዩኒቨርሲቲዎች መካከል ሊነሱ የሚችሉ ጥቅም ግጭቶች ላይ የሚኒስቴሩ ስልጣን ምንድን ነው? ለዚህ ህጋዊ የመፍትሄ ዘዴ ሊኖር ይገባዋል ወይም ሊበጅ ይገባዋል የሚል እምነት ሚኒስቴሩ አለ። ዋናው አላማው እኮ በዋናነት የዚህ የተቋማዊ ነፃነት አንዱ ፋይዳ እሱ ነው ፋይዳው

በተቋማት መካከል ጤናማ የውድድር መንፈስ መፍጠር ነው፣ ኮምፒቲቲቭ የሆነ ኤንቫሮንመንት። ምክንያቱም ተቋማት ኮምፒቲቲቭ መሆን አለባቸው። እኛ አዲስ አበባ ዩኒቨርሲቲን የምናወዳድረው ወይም ጎንደር ዩኒቨርሲቲ ወይም ባህርዳር ዩኒቨርሲቲ ወይም ጅማ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ የምናወዳድረው ከዚህ ካሉት ጋር አይደለም። የሚወዳደሩት ኢንተርናሽናል ተቋማት። ዩኒቨርሲቲዎች ዩኒቨርሳል ናቸው በተፈጥሯቸው። ስለዚህ ኮምፒቲቲቭ እንዲሆኑ፣ ኢንተርናሽናላይዝድ እንዲሆኑ፣ አለም አቀፋዊ እንዲሆኑ ይፈልጋል ስለዚህ

እዚህ ይሄ የራስ ገዛ አውቶኖሚ ዋናው ዓላማ ምንድነው? ተቋማት በነፃነት ራሳቸው እንዲያስተዳድሩ ሆነው ኦፕሬት በሚያደርጉበት አግባብ አንዱ ጎልቶ እንዲወጣ፣ አንዱ ጎልቶ ይወጣል። አንዱ ጎልቶ ሲወጣ ሌላው ደግሞ ተከትሎ እንዲወጣ የሚፈለገው ሰው በተቋማት መካከል ጤናማ የሆነ የውድድር መንፈስ በመፍጠር ረገድ እና ጥራትና አግባብነትን ተገቢነትን የትምህርት አራቱን ፒላሮች እነዚህ ፍትሐዊነትን፣ ጥራትን፣ ተገቢነትን፣ አግባብነትን አራቱን እንዲያሳኩ

እድል ይፈጥራል የዚህ ውድድር መንፈስ መፈጠሩ የግልም ሊሆን ይችላል የመንግስት ሊሆን ይችላል ለምሳሌ እነዚህ አውቶኖመስ የሆኑ ያሉ አሉ በቀጣይ ስምንት ዩኒቨርሲቲዎች ደግሞ አውቶኖመስ እናረጋለን ራስገዝ እናደርጋለን ወደኋላ ግን ብዙ ወደ 34 ተቋማት አሉን ይቀሩናል ራስ ገዝ የማይሆኑ እነዚህ ራስ ገዝ የማይሆኑትም ከነዚህ ራስ ገዝ ከሆኑት ጋር እየተወዳደሩ ሞር ኮምፒት እያደረጉ ራሳቸውን እንዲፈልጉ እራሳቸውን እንዲያገኙ

የማስቻል መንፈሳዊ ውድድር እንዲፈጠር የማድረግ ነው አንዱ ዓላማ ሆና፣ ይሄም ምድል ስለሚፈጥር ተቋም የግሉም ይሁን የመንግስት ይሁን እርስ በራሱ እየተወዳደረ ልክ አሸናፊ ሆኖ እንዲወጣ ነው የሚፈለገው። በጣም አመሰግናለሁ። ዶክተር ሰለሞን አብርሃ ለትብብሩ አመሰግናለሁ።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁም የቅዳሜ ምሽት ዝግጅታችንን ነው። እዚህ ላይ የሙዚቃ አፍታን ውሰድ። ግርማ ተፈራ ካሳ በቅርቡ ለአድማጭ ካቀረበው የሙዚቃ መድበል አንዱን ዘፈን ምስማ ግን የታገር ይለናል። ግርብ በመልክሻ አይደሎይ በቁንጅናሽ የተረታው ልቤ ከብዶት ናሽ

शीशा साइश कमी जगूर

እያዳመጣችሁ ያላችሁት በ19 በ25፣ እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው። የተለያዩ ጉዳዮች የተካተቱበት ስርጭታችን ይቀጥላል። በመቀጠል ደግሞ ባህላዊውን እቁብ ካዘመኑ ወጣቶች መካከል አንዱን እናስታውቃችኋለን። ምስራት ፍቅሩ ከሥራ ባልደረባው ጋር በመሆን በኢትዮጵያ የመጀመሪያ የሆነ ባህላዊውን የዕቁብ ሥራ

በቴክኖሎጂ በተደገፈ ዘመናዊ አሰራር እንዲከናወን የሚያደርግ መተግበሪያ አበልጽገዋል። ቴክኖሎጂው ባህላዊ የዕቁብ አሰባሰብና አወጣት ስርዓት ላይ የሚታዩትን ችግሮች እንዲቀርፍ ተደርጎ የተሰራ እንደሆነ የዲጂታል እቁብ ስራ አስኪያጅ የሆነው በስርዓት ፍቅሩ ይገልጻል። ከበስርዓት ጋር ቆይታ ያደረገው የአዲስ አበባው ዘጋቢያችን ሚካኤል ገብረ መድን ነው። በመቀጠል ይቀርባል። የዲጂታል እቁብ ሐሳብ እንዴት መጣ? ይሄን ቴክኖሎጂ ለመፍጠር ወይ ለማበልጸግ ምንድን ነው ያነሳሳችሁ?

ዲጂታል እቁብን ለመመስረት ያነሳሳነው ዋና ፖይንቶች አንድ ጓደኛዬ ወይም ፓርትነር ያለ ዲጂታል እቁብ ላይ መጀመሪያ እኔ እና እሱ አብረን እየተነጋገርን ላይክ ስለ እቁብ እንዴት አርገን ነው መቀየር የሚቻለው እንዴት አርገን ነው ዲጂታላይዝ ማድረግ የሚቻለው ምንድን ነው ችግሮቹ ትራዲሽናል እቁብ ላይ ምን ችግር አለ የሚለውን ነገር በተቻልን አቅም ለማጣራት ወይም ደግሞ ሪሰርችን ለማድረግ ሞከርን ሶ ኢንዲቪዋል የዞርን የተለያዩ ቦታዎች ላይ እንዴት ነው ትራዲሽናል እቁቡ እንዴት ነው የሚሄደው ገንዘብ እንዴት ነው የሚከፍሉት እጣውን እንዴት ነው የሚከታተሉት

ሰው ቶሎ ይደርሰዋል፣ ወይም ሰው ገንዘብ ድል ያለ ወይ ዲፎልት ይደረጋሉ የሚለውን ነገር ሪሰርቾችን ሰራን ማለት ነው። ትራዲሽናል እቁብ ላይ ወደ ቴክኖሎጂ ዲጂታላይዝ ሊደረግ ይችላል፣ ግን ደግሞ አንዳንድ ችግሮች አሉት። ለምሳሌ በጣም ወጣት ስነስርዓቱ ላይ ትንሽ ከትራንስፓረንሲ አንፃር ከግልጽነት አንጻር አንዳንድ ክፍተቶች ያየንባቸው አካሄዳለ ክፍያ ደግሞ ሲፈጸም፣ እቁብ ክፍያዎች ሲፈጸሙ ሰብሳቢው ድረስ ሄዶ በካሽ መስጠት አካሄዳለ ይህንን ነገር ደግሞ መቅረፍ የሚገባል። ሌሎች ደግሞ ዲፎልቶች አሉ። ሰዎች ገንዘቦቻቸውን ድል ያደርጋል

አደርጓለሁ አንዳንዴ በጊዜያቸው ላይ ከፍሉ ይችላሉ። በጊዜያቸው በማይከፈልበት ጊዜ ልክ ቁብተኛው እጣ ሲወጣለት፣ ለዛም ሰው የሚደርሰው ገንዘብ ወይ ይዘገይበታል ወይም ደግሞ የተቀነሰው ወይም የተቆረጠ ገንዘብ ይደርሰዋል ማለት ነው። ሰዎች በትውውቅ ብቻ ነው እንትን የሚሉት ሰው በትውውቅ ከሆነ ዝም ብሎ ሰው አንድ ሰው ሄዶ አምኖ ይሰጠዋል። አምኖ ነገ ግን ይመለስልኛል ብሎ ነው የሚሰጠው። በዛ ጊዜ ላይመለስ ይችላል። ገንዘብ በጊዜው ላይሰጥ ይችላል። ገንዘቡ ደግሞ ያ ሰው ምንም አግሪመንት የለውም ውል የለውም ከዛ ሰው ጋር ገንዘቡንም ይዞት ሊጥፋበት ይችላል። ይሄ ባህላዊ ቁብላይ

አንድ ያየነው ችግር ነው። ሁለተኛ ደግሞ

እጣ ወጣት ስነ ስርዓቱ ላይ እጣ ወጣቱ ሲወጣ፣ ለምሳሌ አንዳንድ ቦታዎች ላይ ያየናቸው ምንድነው አንዱ እጣ እንዲወጣለት ወይም በትውውቅ ሊሆን ይችላል፣ ወይም ደግሞ የተለያዩ ነገሮችን በመጠቀም ልክ እጣ ወጣቱ ወደ ራሱ የሚወስድበት አካሄድ አለ። ለምሳሌ ያየናቸው እጣው ለምሳሌ እጣው እንዲወጣለት ከተፈለገ እጣው ላይ ኢየሱስን ብቻ ሁሉም ላይ ጻፍና አውጡ ይባላል። ልክ አውጥ ሲያወጣ እሱን የደረሰው በዚካል ሶጣ ወጣት ስነ ስርዓቱ ላይ አንድ ክፍተት አይተናል ማለት ነው። ሶስተኛ ደግሞ የፔመንት ኤክስቼንጅ ላይ ቀደም እንደተናገርኩት፣ ፔመንት ክፍያ ስርዓቱ ላይ ሰዎች

በካሽ የሚከፍሉበት አካሄድ ስላለ ይህም ደግሞ ሀገራችን ኢትዮጵያ ራሱ የገንዘብ ስነስርዓቱን በሙሉ የገንዘብ እንቅስቃሴውን ሙሉ ለሙሉ ወደ ባንክ ስርዓት ላይ ለማስገባት በጣም ትልቅ ስራ እየተሰራ ነው ያለው። ከዚህ አንጻር ደግሞ ችግር ይፈጥራል ማለት ነው የገንዘብ እንቅስቃሴው። አራተኛ ደግሞ ባህላዊ ቁብ ላይ ያየናቸው ችግሮች ውስጥ

አንደኛ ገንዘቡ ኮሌክት ከተደረገ በኋላ ስፔሻል አንዳንድ እቁቦች ላይ ምን ይደረጋል? ያንን ገንዘብ ለራሳቸው ጥቅም የመዋል አካሄድ አለ። ያንን ኮሌክት የተደረገ ገንዘብ ማለት ነው። በዛ ጊዜ ያ ያደረጉት ነገር ቢዝነሱ ወይ ሰክሰስፉል ሊሆን ይችላል ወይም ደግሞ ላይሳካ የሚችልበት አካሄድ አለ። በማይሳካበት ጊዜ የዕቁብተኛው ገንዘብ በዛ ጊዜ ላይሰጠው የሚችልበት አካሄድ ይኖራል ማለት ነው። ሶ ትራዲሽናል ዕቁብ ላይ ያሉትን ችግሮች ካየን በኋላ ይሄን ነገር እንዴት ነው ልናሻሽል የምንችለው፣ እንዴት አርገን ነው ችግሮቹን መቅረፍ እንችላለን የሚለውን ነገር ተነጋገርን።

እና ወደ ቴክኖሎጂ ዲቨሎፕመንት ወይም ደግሞ ቴክኖሎጂ ወደ መስራት ተሰማራን ማለት ነው። ልክ ቴክኖሎጂ ከተሰራ በኋላ ደግሞ የተለያዩ ባለሀብቶችን ደግሞ በመሰብሰብ ደግሞ እነሱን ሼርሆልደሮች በማድረግ እነሱን እነዚህ ስራ ላይ እንዲሰሩ እና እዚህ ለውጥ ላይ ትልቅ ስራ እንዲሰሩ እነሱን ማስገብተን አብረን መስራት ጀመርን ማለት ነው። ሰው ዲጂታል ኮም እንደዚህ የተመሰረተው ማለት ነው።

አሁን የዲጂታል እቁብ ቴክኖሎጂ በእቁብ አሰራር ይዟቸው የመጡ አዳዲስ ገጽታዎች የአሰራሮች ምንድን ናቸው? ዲጂታል እቁብ ይዞ የመጠው የመጀመሪያው አንደኛ የማይተዋወቁ ሰዎች ግን ተመሳሳይ ፍላጎት ያላቸው እቁብተኞች አብረው የሚጥሉበትን አካሄድ ፈጥሯል ማለት ነው። ለምሳሌ አንድ አዲስ አበባ ያለ ሰው በወር ሊሆን ይችላል አንድ ሺህ ብር ወይ ሁለት ሺህ ብር ለመጣል ፍላጎት ቢኖረው ሌትሴ ደግሞ አዳማም ሊሆን ይችላል ክፍለ ሀገር ላይ ያለ ሰው ደግሞ እንደዛ ዘሴም ፍላጎት ቢኖረው ግን ሁለቱም ተገናኝቶ ባይተዋወቁም

ደግሞ ጂኦግራፊካል ሎኬሽናቸው የተለያየ ቢሆንም ግን አብሮ በዲጂታል እቁብ አፕሊኬሽን ተገናኝተው እቁብ የሚጥሉበትን አሰራር ፈጥረናል ማለት ነው። ሁለተኛው ደግሞ ከባህላዊ መንገድ በካሽ ነበር እንቅስቃሴ ያለው ሁሉንም፣ አሁን ደግሞ በዲጂታል እቁብ ምን አርገናል ሙሉን እንቅስቃሴ እንዳለ ወደ ባንክ ስርዓት አስገብተናል ማለት ነው። ወደ ባንክ ስርዓትም ደግሞ ስናስገባው ቀጥታ ፔመንታቸውን ሄደው ባንክ ላይ እንዲከፍሉ ሳይሆን በቀላሉ አፕሊኬሽናቸውን ተጠቅሞ ሲቢ ሞባይል ባንኪንግ ሲቢ ብር፣ ወይም ቴሌ ብር በመጠቀም በቀላሉ ፔመንቶች እንዲከፍሉ

መስመር ዘርግተናል ማለት ነው። ሶስተኛው ደግሞ ባህላዊ እቁብ ላይ እጣ ወጣት ስነስርዓቱ ለምሳሌ በሳምንት አንዴ በግሮሰሪ ወይም ሬስቶራንት ላይ ተገናኝተው የተለያዩ እጣ ወጣጥ አካሄዶች የሚሄዱበት አሰራር አለ። እሱን አሰራር ደግሞ በአፕሊኬሽናቸው ደግሞ ቁጭ ብለው

ስልኮቻቸውን በመቀጠል በመጠቀም በቀጥታ እጣ ወጣት ስነስርዓቱን ደግሞ የሚከታተሉበትን አካሄድ ፈጥረናል ማለት ነው። የተለያዩ ደግሞ የእቁብ አይነቶችን ሰርቪሶችን ከትናል ማለት ነው። ለምሳሌ ፖፕላር እቁብ የምንለውን ለምሳሌ ቅድም የነገርኩ ተመሳሳይ ፍላጎት ያላቸውን እቁብተኞች የሚያገናኝ ፖፕላር እቁብ የምንለው አለ። ፖፕላር እቁብ ውስጥ የተለያዩ አይነት የእቁብ አይነቶች አሉ። ለምሳሌ ሰራተኞች የሚጥሉት የእቁብ አይነት አለ። ሁለተኛ በትራንስፖርት ዘርፍ ላይ የተሰማሩ ሹፌሮች የሚጥሉት የእቁብ አይነት አለ። ሶስተኛ ደግሞ በንግድ ዘርፍ ላይ

ወይም ደግሞ ነጋዴ የሆኑ ደግሞ እቁብ የሚጥሉበት አካሄድ አለ ማለት ነው። በዚህ ፖፕላር እቁብ ላይ ተመሳሳይ ፍላጎት ያላቸው ለምሳሌ አንድ ሰራተኛ ከአንድ ሰራተኛ ጋር አንድ አይነት አማውንት የሚጥል ከሆነ አብረው በዲጂታል እቁብ አፕሊኬሽን ላይ ተገናኝተው የሚጥሉበትን አካሄድ ፈጥረናል ማለት ነው። ሌላው ሁለተኛው ደግሞ የድርጅት እቁብ ወይም ደግሞ ኮርፖሬት እቁብ ብለን ደግሞ የፈጠርነው አለ። ይሄ ደግሞ ኮርፖሬት ውስጥ ለምሳሌ ሰራተኞች አንድ ድርጅት ውስጥ ያሉ ሰራተኞች ለብቻቸው መጣል ቢፈልጉ እንደ ድርጅት ደግሞ ድርጅቱ ሙሉ ለሙሉ ለሰራተኞች ዋስትና ይወስድላቸውና ላይክ

ሰራተኛ ከወጣ ወይም ደግሞ በሚለቅ ጊዜ እናሳውቃለን በሚል አንድ አግሪመንት ከዲጂታል እቁብ ጋር በሚፈራረመው አንድ አግሪመንት ሰራተኞቹ በቀላሉ ዲጂታል እቁብ ኦፊስ ድረስ መምጣት ሳይጠበቅባቸው በቀላሉ እቁብ የሚጠሉበትን ማሰራር ፈጥረና ማለት ነው። የድርጅት ሰራተኞች ለብቻቸው ማለት ነው። ሶስተኛ ደግሞ የማህበር እቁብ ብለን ደግሞ የፈጠር ነው አለ እስቲል ቅድም መጀመሪያ ላይ ተመሳሳይ ፍላጎት ያላቸውን ነበር ያለው፣ ግን ተመሳሳይ ፍላጎት ያላቸውና ደግሞ የሚተዋወቁ ሰዎች አብረው የሚመጡ እንዴት ነው ዲጂታል እቁብ ላይ

የሚለውን ነገር ደግሞ አስበን የማህበር ዕቁብ የሚል ፈጥረናል ማለት ነው።

የዕቁብ ቴክኖሎጂ በዚህ በባህላዊ የዕቁብ አሰራር ውስጥ የነበሩትን ችግሮች ምን ያህል ይቀርፋችኋል? ምን ያህል ተጽዕኖ ይፈጥራል ብላችሁ ታስባላችሁ? አንዳንድ ያየናቸው ችግሮች ምንድን ነው? ገንዘብ ሰብሳቢዎች ገንዘቡን ኮሌክት ካደረጉ በኋላ ላይገኝ ሊጠፉ ይችላሉ ወይ፣ ገንዘብ የጠፋባቸው ወይም ደግሞ ዲጂታል እቁብን ተጠቀሙ ብለን ስንጠይቃቸው፣ እኛማ ከዚህ በፊት ተበልተናል፣ እንዴት ነው የምንጀምረው? እናንተስ ምንድን ነው ማስተማመኛቸው የሚል ነገር አለ። ዘዴ፣ ሙሉ ዋስትና ያለው ነገር፣ በግለሰብ የሚሰበሰብን ነገር ወደ ድርጅት ሌቭል ተደርጎ ድርጅት

ሲሆን ደግሞ ድርጅቱ ቴክኖሎጂውን ይዞ ግን ሙሉ ለሙሉ ገንዘብ እንቅስቃሴው እንዳለ በባንክ ስርዓት ውስጥ አስገብተናል። ሶ ይሄም ትልቅ ችግር የሚፈታ ነገር ነው።

ይሆናል። ሁሉም እቁብተኛ ዲጂታል ቁብ ላይ ሲገባ ልክ እጣ ሲወጣለት ወይም ደግሞ መጨረሻ መጀመሪያም ሊወጣለት ይችላል። በዛ በሚወጣበት ሳ ዲጂታል ቁብ ሙሉ ለሙሉ ይወጣለትን ገንዘብ በስትክል ይሰጠዋል ማለት ነው። ገንዘብ ዲሌ የለም በስትክል ነው የሚሰጠው። ፔመንቱን በቀላሉ ነው የሚፈጽመው። እጣውን አፕሊኬሽን ላይ ነው የሚከታተለው። እዚህ መምጣት የሚጠበቅበት ልክ እጣ ሲወጣለት ና መጨረሻ ላይ ቀድሞ ወኔታዎች ማሟላት ሲኖርበት ብቻ እዚህ መምጣት ይኖርበታል ማለት ነው። በጣም ነው ማመሰግነው እግዚአብሔር በጣም ነው ማመሰግነው።

ከአሜሪካ ድምፅ የቅዳሜ ምሽት ስርጭታችን ይቀጥላል። በሳምንት ውስጥ ወጣትና አንጋፋ የሙዚቃ ሰዎች አዳዲስ ሥራዎቻቸውን ለአድማጭ አቅርበዋል። ከነዚህ መካከል አንዷ ደግሞ ከነዚህ መካከል አንዷ ደግሞ 25 የሙዚቃ መድብሎችን ለአድማጮች ያቀረበችው አስቴር አወቀ ናት። አስቴር አወቀ 26ኛ የሙዚቃ መድብሏን በዚህ ሳምንት ለአድማጮች አቅርባለች።

መጠሪያው ሶባ ይሰኛል። ራሱን ሶባ የተሰኘውን ዘፈን እንድንሰማ ወድናል። አስቴር ትቀጥላለች ቸው

嘎子。

ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው በማዳመጥ ላይ የምትገኙት። በመቀጠል ወደ ትግራይ ክልል እናቀናለን። ከኤርትራ ሰራዊት መንደሮች በቅርብ ርቀት ላይ የሚገኙ የትግራይ ክልል ነዋሪዎች አሁንም በስጋት ውስጥ እንደሆኑ እየተናገሩ ይገኛሉ። ይህም በተመለከተ ሙልጌታ ጽባ ቀጣዩን ዘገባ አሰናድቷል።

ወይዘሮ መብርሂት ኃይለ ሥላሴ በትግራይ ምስራቃዊ ዞን ጋንታ አፈሹም ወረዳ ቀር ሰበር በሚባል መንደር ነዋሪ ናቸው። በአሁኑ ጊዜ የኤርትራ ሰራዊት ያለው ከመኖሪያ ቤታቸው በቅርብ መቶ ሜትሮች የሚገኝ በመሆኑ በከፍተኛ ስጋት ነው እየኖርን ያለነው ብለው ከቤታቸው አቅራቢያ የኤርትራ ሰራዊት አለበት የሚባለው ተራራ እያመላከቱ ገልጸዋል። ሓድርሌት መጽና ኣ መጽና ለና ስልብል ኮ ተደርጓዕ ተላ መጽያ ቆልዑ ዘልዑ ይፍጡን ተጨንቀን ነው የምናድረው ሌሊት መጡብን

ቀንም ላይ መጡብን እያልን የሆነ ድምፅ ስንሰማ እንደነግጣለን። ልጆች የሚበሉት አያውቅም። እንኳን ሰው እንስሶቻችንም የቶክስ ድምፅ ከሰሙ እየደነገጡ ናቸው። ነው ያሉት።

ባለፈው ክረምት በሁለት ቦታዎች ግማሽ ሄክታር የሚሆን መሬታቸው በስንዴ ዘር ተሸፍኖ እንደነበር ገልጸው የአንዱ ቦታ ታጭዶ እንደነበርና በከባድ ጦር መሳሪያ ድብደባ መቃጠሉ ተናግረዋል። እንዲሁም ሌላኛው ሳይታጨድ የኤርትራ ኃይሎች ተቆጣጥረውታል ብለዋል። ስጋት በቃና ያን ኮደስ ስጋት አለን። ወደ ማሳችን እንኳን ልንሄድ ወደዛ ፊታችን አዙረን አናይም። ማሳችን እዛ የኤርትራ ሰራዊት ይዘውት ባለበት ቦታ ነው ያለው። ግማሹ ደግሞ በታችኛው

በኩል ነበር። የታችኛው ታጭደው ነበር፣ በከባድ መሳሪያ ግን ተቃጥሏል። የአስር አርሶ አደር እህል ተቃጥሏል። ይህ የተቃጠለው ጥቅምት 24 ቀን ነው። ውጊያው በአካባቢው እስከ ጥቅምት 24 ቀጥሎ ነበር፣ ማታ ነው የቆመው ነው ያሉት። በአካባቢው በጦር መሳሪያ የወደሙ ቤቶችና የተቃጠሉ ማሳዎች በብዛት ተመልክቻለሁ። ሌላው በወረዳዋ በአቲ ማይመሳኑ በተባለ ቀበሌ ነዋሪ አርሶ አደር ብርሃነ ገብረ ሕይወት የተባሉ በበኩላቸው

ጉዕ በርበረ የለመለን ከአሁን በፊት በቆሎ፣ ድንች፣ ቃሪያ፣ ቲማቲም እና ሌሎች በመስኖ እና ለማ ነበር። ጠላት በመጀመሪያም ገብቶ ነበር፣ ተቆጣጥሮትም ነበር። ግማሹ ሸሽቶ፣ ግማሹ ደግሞ እዚህ ቆይቶ ነበር። ከወጣ በኋላ በከባድ መሳሪያ በአካባቢው ብዙ ቦታዎች ቆፍሮታል ነው ያሉት።

በአሁኑ ጊዜ በማሳቸው አቅራቢያ በእሳቸው አጠራር ጠላት ያሉት የኤርትራ ሰራዊት በመኖሩ የኤሌክትሪክ ኃይልም በአካባቢ በመቋረጡ መስኖ ማልማት እንዳልቻሉ ገልጸዋል። አይደ ኮ እኳ ቁልሉ ናኔና ማዝ ማዝ በቃ ሰው ኢል ገሊኡ በረሃኒ አሁን እኮ ቀውስ ላይ ነው ያለ ነው። አንዳንዱ የሸሸ ያለ አገሩን ትቶ ይሄደም

ግማሾቻችን ደግሞ እዚህ አለን። የትግራይ ሰራዊት እዚህ መሀላችን አለ። ነገር ግን እሱ አልፎ ወደ እኛ ይገባል ወይ ብሎ በመስጋት ወደ ቤቱ ያልተመለሳለ ነው ያሉት። ወደ አካባቢያቸው የእርዳታ እህል መግባት መጀመሩ የገለጹት አርሶ አደሩ ይህ ተጠናክሮ ሊቀጥል ይገባል፣ በተለይ የኤርትራ ኃይል

ከአካባቢያችን ይውጣለን ብለዋል። በክልሉ ክልተ አውላዕሎ ወረዳ ገንፈል በተባለ ቀበሌ በመስኖ ልማት ያገኘሁት አርሶ አደር ገብረ መስቀል ተስፋይ ከአሁን በፊት በተለያዩ ተቋማት ተቀጥሮ ይህ ሰራ እንደነበር ገልጾ፣ ጦርነቱ ከተቀሰቀሰ ወዲህ ግን ስራው በመቋረጡ በግብርና ስራ ተሰማርቶ እንዳለ ገልጿል። ጸረ ተባይ ማግኘታችንም፣ መዳበሪያም የለም በከነጭራሹ ከተገኘም በጣም ውድ ነው። ከእህል በላይ ነው ውድነቱና

በጣም ከባድ ነው ስለዚህ አማራጭ ስለሌለኝ ግን ለመዳበሪያው ባህላዊ የሆነ መዳበሪያ እየተጠቀምን ነው የምንሰራ ጸረ ተባይ ና ሌሎች ነገሮች ጊዜ ያለፈባቸው እንደ አማራጭ እየተጠቀም እየሰራን ያለን የሰላም ስምምነቱ ተግባራዊ በማድረግ ለግብርና ስራ ይሁን ለሌሎች ስራዎች የሚያገለግሉ ግብአቶች ወደ ክልሉ እንዲገቡ ጠይቋል ሁሉም ነገር የትግራይ ህዝብም በዚህ ሰአት በረሃብ ከነ ቡሩ በረሃብ እየሞተ ከነ መሬቱ መዳበሪያ በሌለበት ሌሎች

ምርጥ ዘሮችን በሌሉበት ተከማትሮ ተቀምጦና ያለው እና በጣም ነው ታዝነው የሚሞት ሰው አለ። መድኃኒት የለም ሌሎች ነገሮች። ስለዚህ ይህን ሁሉ ነገር ሰላም ከተፈረመ በኋላ ቶሎ ብሎ ይመጣልና የትግራይ ህዝብም እፎይታ ያገኛል፣ ሰላም ያገኛል የሚል ተስፋ ነበረኝ። አሁን ሳየው ግን ገና

በጣም ብዙ ጊዜ እንደምንፈጅ እየታየኝ ነው። በራሴ አስተሳሰብ ሌላ በመስኖ ልማት ያገኘኋቸው የወረዳዋ ነዋሪ አርሶ አደር ካህሳይ ገብረስላሰም ጉርትን ው

ሽንኩርት ይኸው ተክለናል። በርበሬም እዚህ አለ። በርበሬው ጠፍቷል እንጂ ነበር፣ ተምች ስለመታው መድኃኒትም ስላላገኘን ነው። የጋንታ አፈሹም ወረዳ ነዋሪ የሆኑት ወይዘሮ መብርሄት የሰላም ስምምነት ከተካሄደ ወዲህ ላለፈው አንድ ወር ከሁለት ሳምንት የጥይት ድምፅ እንዳንሰማ አድርጎናል ብለው፣ ሆነም አሁንም በከፍተኛ ችግርና ስጋት ውስጥ ነው እየኖርን ያለ ነው ብለዋል። ጭንቅ ነብና ጸገምና ዘለና አላትረታ ሆርሕና

ወላቲ ሰላም ዝረአናሉ የለን ከም ወጣልና ሓድና ሰላም ጉትኹንለና ንስም ገበርና ነርና በጭንቅ ነው ያለነው። ሰላምም ቢሆን ያየንለት ነገር የለም። እርዳታም ቢሆን እኛ ጋር አልመጣም። ከሀገራችን ቢወጥሉን ሰላም ይሆንልናል ብለን ተስፋ ልናረግ እንችል ነበር። ስላልወጣልን ግን ምንድን ነው ተስፋው?

ሰላም እንመኛለን። ለሁላችንም ሰላም እንፈልጋለን። መታረቅ እንፈልጋለን። ያለፈው ይበቃል ብለው አምላክ ፍትህ እንዲሰጠን ልጆቻችንም እንድናይ እንፈልጋለን። እነሱ ወደ አገራቸው ሄደው ተፈናቅለው ያሉ ቤተሰቦቻችንም ወደ ቤታቸው እንዲመለሱ እንሻለን። አስራ አምስት አስራ ስድስት ሰዎች ነን እኮ አንድ ቤት ውስጥ እየኖርን ያለነው ነው ያሉት። ለአሜሪካ ድምፅ ሙልጌታ አጽብሃም አድግራት

ባልደረባዬ ሙሉጌታ አጽባህን በእጅጉ አመሰግናለሁ። በማዳመጥ ላይ ያላችሁት የአሜሪካ ድምፅን ነው። ሰሞነኛ የቴክኖሎጂ ዘርፍ መነጋገሪያ ከሆኑት ጉዳዮች መካከል አንዱ ቻት ጂፒቲ የተሰኘው አገልግሎት ነው። ሰዎች ለሚያቀርቧቸው ጥያቄዎች አፋጣኝ ምላሽ የሚሰጠው አገልግሎት ከዚህ ቀደም ሰዎች በራሳቸው ጥረት ለማዘጋጀት ጊዜ የሚፈጁባቸውን ስራዎች በፍጥነት በመከወን ሳይቀር አድናቆትን እያገኘ ነው።

ይሁንና ተማሪዎች ይህንን አገልግሎት ባልተገባ ሁኔታ በመጠቀም በገዛ ላባቸው ሊያዳብሯቸው የሚገቡ ክህሎቶችን እንዳያጡ ስጋት መፈጠሩም አልቀረም። በጉዳዩ ላይ ሙያዊ ሀሳባቸውን እንዲሰጡን የመረጃ ቴክኖሎጂን ጨምሮ በተያያዥ ጉዳዮች ላይ የአመታት ልምድ ያላቸውን አቶ አዱኛ በቀለን ጋብዝናል። አዱኛ አስቀድሜ መጠየቅ የምፈልገው ጉዳይ በአሁኑ ጊዜ በቴክኖሎጂ ዘርፍ ውስጥ መነጋገሪያ የሆነው

ቻት ጂፒቲ የሚባለውን ጉዳይ ለመጀመሪያ ጊዜ የሚያዳምጡ አድማጮች ሊኖሩ ይችላሉ። ከምንነቱን ጀምር፣ ምንድን ነው ቻት ጂፒቲ? ቻት ጂፒቲ ማለት ኖርማሊ ቻት ጂፒቲ የምትለው ስሟ ራሱ ሪፕሬዘንት የምታደርገው የቻት ቦትን ነገር ነው። ከጀርባ ያለ የሰለጠነ የተማረ ኮምፒውተር ጋር የሰው ቋንቋ መረዳት የሚችል ማሽን ጋር ኮሚኒኬት እንድናደርግ ቀረበችልን ቻት ቦት ነች።

እኛ ሌላ ሰው ጋር እንደምናወራው ኖርማሊ በምንጠቀምበት ቋንቋ ጥያቄ ብንጠይቀው ብናናግረው፣ ተረድቶ መልስ እንዲሰጥልን ተደርጎ ተዘጋጅቶ የቀረበ አፕሊኬሽን ነው። በአጭሩ የቻትባት ግን የተማረ ኮምፒውተር። እንደነዚህ ያሉ አገልግሎቶች ከዚህ በፊትም ነበሩ። የምንጠይቃቸው ጥያቄዎች አፋጣኝ ምላሽ የሚሰጡን አገልግሎቶች ነበሩ፣ ልክ ሰው እንደሚያናግረን ሁሉ። ይሄኛው ለየት ያደረገው ምንድን ነው? ለዓለም መነጋገሪያ እንዲሆን ያበቃው ከምን የመነጨ ነው?

ልክ ነህ። ከዚህ በፊትም ያሉ እንደዚህ ቻት የምናደርግባቸው ሰርቪሶች አሉ። አንዳንድ ዌብሳይቶች ላይ ብትገባ ተደጋጋሚ ታያቸዋለህ። ግን ዋነኛው ልዩነቱ ምንድን ነው? ሌላ ጊዜ አውቶሜትድ የሆነ ቻትቦቶችን ከፍተህ ስታዋራቸው፣ አንተ የሆነ ጥያቄ በኖርማል ሬጉላር እንግሊዝኛ ብትጠይቅ እዛ ቻት ቦት ላይ ያ ቻት ቦት አንተ የጠየቀውን ጥያቄ ተረድቶ ለመመለስ ያለው አቅም ከዚህኛው ቻት ቦት ጋር ሲወዳደር

የሆነ ቀንና ሌሊት ነው ይሄኛው። አንደኛ በጣም ትልቅ የሆነ ዴታ ኢንተርኔት ላይ ያሉ እስከ ሁለት ሺ ሃያአንድ ዓመተ ምህረት ድረስ ያለን ኢንፎርሜሽን ጠቅላላ ሰብስቦ የሰው ልጆች እንዴት ነው የሚያወሩት፣ እንግሊዝኛን ሲጠቀሙ ይህንን ቃል ከተጠቀሙ በኋላ የሚቀጥለው ቃል የሚጠቀሙት ምንድን ነው የሚለው መገመት እንዲያስችለው ራሱን ትሬን አድርጎ የተሰራው ሞዴል እሱ እስከዛሬ ከምንጠቀማቸው ቻትቦቶች

በብዙ እጥፍ ስማርተር ነው። ይሄ አንደኛ ኖሌጅም አለው ኢንፎርሜሽኑ አለው። ሁለተኛ የላንጉጅ ሞዴሉ ይሄ ኮሚኒኬት የሚያደርግበት መንገድ ሰው ነው፣ ሰው አይደለም የሚለውን መለየት ከበሚያቀስበት ደረጃ ቀልድ ተናገር ብትለው ቀልድ ይናገራል። ይሴ ጻፍ ብትለው ይሴ ይጽፋል። መልስ ስጠኝ ብትለው በስነ ስርዓት እንደዚህ ፖይንት ፖይንት አድርጎ ይመልስልሃል። ሌቭሉ ኦልሞስት ሰው ነው የሚመስለው ይሄኛው ሌቭል።

እስከ ዛሬ እዚህ ደረጃ ላይ የደረሰ ቻትቦት አልነበረም። በተወሰነ ደረጃ ወይ ሊንክ መስጠት ወይም የስ ኦር ኖ ማለት ወይም በጣም በጣም ሎው ሌቭል የሆነ ቻት እንጂ እንደዚህ አድቫንስድ የሆነ አልነበርም እስከ ዛሬ። ሌላው ጉዳይ ቻት ጂፒቲ በእውቀት ሽግግር በኩል ከፍተኛ አስተዋጽኦ እንደሚኖረው እየተነገረ ይገኛል። በአንጻሩ ደግሞ ተማሪዎችን ሊያሰንፍ ይችላል የሚል ስጋትም አለ። ተማሪዎች በሚፈልጉት ርዕሰ ጉዳይ ላይ

ጥናታዊ ጽሁፎችን እንዲጽፍላቸው ቢያዙት ያንን ከማድረጉ አንጻር ጋር በተገናኘ የኩረጃ ባህልን ሊያስፋፋ ይችላል፣ በገዛ እውቀታቸው ብቁ እንዳይሆኑ ሊገረግራቸው ይችላል የሚል ስጋትም አለ። ከዚህ ጋር የተያያዘውን እይታ እንዴት ትገመግመዋለ? ከዚህም በፊት ኢቨን በእኔ ጄኔሬሽን ጊዜ ራሱ ዘሴን ኢሹ ነበረ። ለምሳሌ የጉግል ሰርች እና እነ ያሁ ሰርች፣ አልታቪስታ መጀመሪያ አካባቢ አርሊ ቱ ታውዘንድ አካባቢ ወደ

ህዝብ በጣም እየወጡ ሲሄዱ እስም አይነት ኢሹ እንዴ ተማሪዎች እኮ አሁን ጎግል ላይ ሄደው ሰርች አድርገው መልስ አግኝተው ትምህርት ቤት ይዘው ሊሄዱ ነው እና ኩረጃን ሊያበረታታ ነው እኮ ይሄ ነገር የሚል ኢሹ ነበረ። ከዚህም በፊት ግን ትምህርት ቤቶችም ከዛ በኋላ አስተማሪዎችም እየተረዱት ሲሄዱ የሚጠይቁትን ጥያቄ ራሱ መልሱ ተኮርጆ የማይገኝ አይነት ነገር ለምሳሌ

እንትናንትና በስንት ዓመተ ምህረት ተወለደ የሚል ጥያቄ እኔ አስታውሳለሁ። ድሮ እንደ አሳይመንት ይሰጠን ነበረ። ምክንያቱም መልሱን ለማግኘት ላይብራሪ ሄደ ከዛም ብበ ነው አስራ ዘጠኝ ሰባ አንድ የሚለውን መልስ ይዘምት መጣ ልክ። ግን ጉግል ወይም እነዚህ ሰርች ኢንጂኖች ሲመጡ እሷን መልስ ማግኘት ቀላል ስለሆነ የቤት ስራዎቹም አሳይመንቶቹም ሰርች ተደርገው የማይገኙ ሆነው አፕዴትድ ሆኑ። እና ከዛ በኋላ ሰርች ኢንጂን

አሁን ላይ ኢሹም አይደለም። ተማሪዎች እንዳይኮርጁ የሚለው በተወሰነ ደረጃ ነው፣ ግን አስተማሪዎቹም ትምህርት ቤቱም አዳፕት ስላደረገ ሰርች ኢንጂኖች የማይመልሱት አይነት ከስተም ጥያቄ ነው የሚጠየቀው። ለሴም ቲንግ ነው ለቻት ጂፒቲም። ሰርች ኢንጂኖች ባይመልሱትም ለምሳሌ ኢሴ መጻፍ አሁን እንዳነሳው አይነት ነገር የሆነ ስለ ኤሌክትሪክ ካር ከሆነ ቶፒኩ ስለ ኤሌክትሪክ ካር ኢሴ ጻፍልኝ ቢለው መልሱን ይዞ ይመጣል።

የስ አሁን ላይ ኢትስ ቨሪ ሃርድ። ቻት ጂፒቲ ነው የጻፈው ወይም ኤአይ ቱል ነው የጻፈው ወይ ተማሪ ነው የጻፈው የሚለውን አይደንቲፋይ ለማድረግ አስተማሪዎችም ትምህርት ቤቶችም ሲላመዱ እንደዚህ አይነት ኤአይ ቱሎች የማይመልሱት ጥያቄ ይሆናል የሚጠየቀው። የሆነ ሶሉሽን መምጣቱ አይቀርም። ለጊዜው ግን የስ ዲስራፕት ያደርጋል የመማሩን ነገር። ምንም ቼክ ማድረጊያ ቱሎች እግረ መንገዳቸውን እየወጡ ነው ከቻት ጂፒቲ የወጣ

ኢሴ ነው ወይስ አይደለም የሚሉት ቱሎች እግረ መንገዳቸውን ሰሞኑን ራሱ እየተለቀቁ ነው እና አስተማሪዎች እነሱን ተጠቅመው ቼክ ማድረግ እስከሚችሉ ድረስ ስገነቢ ፕሮብለም ግን ስናገነቢ የሜጀር ፕሮብለም። ምክንያቱም አት ዘ ኤንድ ኦፍ ዘ ደይ ስታስበው ተማሪዎችን የምትጠይቀው ያቃሉ አያቁም፣ መስራት ይችላሉ አይችሉም ሳይሆን የሆነ ፕሮብለም ሶልቭ ማድረግ የሚችሉበት ደረጃ ላይ ደርሰዋል ወይ ነው ነገር እየውና ቻት ቺፊትንም ተጠቅመው ጉግልንም ተጠቅመው

መመለስ ከቻሉ ኔክስት ሌቭል ኦፍ ጥያቄ ነው መጠየቅ ያለባቸው። በዘርፍ ውስጥ ለበርካታ ዓመታት እንደቆየ ሰው ይህንን አገልግሎት አንተ ስትሞክረው ከዚህ በፊት ከነበሩት ሁሉ ያስገረምህ ትኩረትን የሳቡት አንድ ሁለት ነጥቦችን ማንሳት ይቻል ይሆን? ያ ማለት እኔም እንደ የሆነ ሰዓት ላይ የሚፈጠሩ ቴክኖሎጂዎች አሉ። በስማ ይሄ ነገር ብዙ ነገር ነው የሚቀይረው የሚያስብልህ አይነት ቴክኖሎጂ ለመጨረሻ ጊዜ የማስታውሰው ሁለት ሺህ ሰባት ላይ

አይፎን ሲለቀቅ ኢንተርኔት ብራውዚንግን፣ ስልክ መደወልን፣ ቴክስቲንግን በደንብ ስሞለር በሆነ ዲቫይስ አቬለብል አድርጎ ለአለም ሲያቀርብ፣ ኦኬ ይሄ ነገርማ ብዙ ነገር ይቀይራል የሚለው የተሰማኝ ያኔ ነው። ላስት ታይም ከዛ በፊት ሜቢ ኢንተርኔት ራሱ ሲመጣ ሊሆን ይችላል። እንደዛ አይነት የሆነ ሂውጅ ቼንጅ ሲመጣ የሚያሳይ ቴክኖሎጂ። ይሄም ቻት ጂፒቲም ከአይፎን

ሪሊዝ የተለየ አይነት ኢምፓክት የሚያሰማህ አይደለም። ትልቅ ነው ኢምፓክቱ። ስታስበው ለምሳሌ በፊት እነ ጉግል ሲመጡ ወይም ኢንተርኔት ሲመጣ ወይም ስልክ እጅ ላይ ሲገባ አቬለብል እንዲሆንልህ ያደረገው ነገር ኢንፎርሜሽን ነው፣ ከየትም ኮርነር ሆነ። በፊት ኢንፎርሜሽን ለማግኘት ላይብራሪ ገብተህ መጽሐፍ አንብበህ ወይ አስታውስህ ልታገኝ የምትችለውን የነበረውን፣ አሁን እጅ ላይ ኢንፎርሜሽን አቬለብል አደረገ so huge ይሄኛው ደግሞ

ስኪልን ነው እጅህ ላይ አቬለብል ያደረገው። እንደውም አንድ ስቴፕ አሄድ ዊች ኢዝ ለምሳሌ አንተ ዲዛይነር መሆን የምትፈልግ ሰው ከሆንክ ወይም የሆነ ፍላየር ኢቨንት ኖሮ ፍላየር መስራት ከፈለግ በፊት ፎቶሾፕ ተምረ፣ ከዛ ስኪልህን ዴቨሎፕ አድርገ፣ ከለር ኮምቢኔሽን ተምረ የምትሰራውን የነበረውን። አሁን ግን እንደዚህ እንደዚህ አይነት ፍላየር እፈልጋለሁ ብለ ታይፕ በማድረግ

ጀነሬት የሚደረግበትን ስኪሎች ነው እነዚህ ኤአይ ቱሎች ፕሮቫይድ እያደረገው ያሉት። የእውነት የሰውን ሀሳብ የሚረዳበት ደረጃ ላይ ሁለት ሺ ሀያ ሶስት ላይ ነው ሁለት ሺ ሀያ አምስት ላይ ነው ሁለት ሺ ሀያ ሰባት ላይ ነው የሚደርሰው፣ መድረሰው አይቀርም ግን የሆነ ሰዓት ላይ ግን እስኪደርስ በጉጉት ነበር የምንጠብቀው፣ ሁሉም ሰው ፐብሊክሊ አቬላብል ስላልሆነ፣ ይህንን ግን ስናይ እኔ ከጠበቅኩት በላይ አድቫንስድ የሆነ ሲስተም ነው

ወደፊቱን የበለጠ አጓጊ ያደርገዋል። እንተ አስተያየት አስገራሚ ነው ወይ ላልከኝ አስገራሚ ብቻ አይደለም እጅግ በጣም አስገራሚ ነው። ያልተጠበቀ አይነት ፕሮግረስ ነው። እጅግ በጣም አመሰግናለሁ። አዱኛ በቀለ፣ ኢቫንጋዲ ቴክ የተሰኘ የቴክኖሎጂ ትምህርት ቤት መስራችና ኃላፊ ነህ። ከሰሞነኛ የቴክኖሎጂ አነጋጋሪ ጉዳዮች መካከል አንዱ ስለሆነው

የቻት ጂፒቲ ምንነትና ተያያዥ ጉዳዮች ሐሳብህን ስላጋራሃን በአድማጮች ስም በእጅጉ አመሰግናለሁ።

በኢትዮጵያ በማደጎ የተወሰደች የ12ት ዓመት ሕፃን ከአሜሪካዊቷ እናቷ ጋር በመሆን በኢትዮጵያ ያሉ ሕፃናት የማንበብና መጻፍ ክህሎታቸው እንዲያዳብሩ የሚያስችሉ መጽሐፍትን እየጻፉና በነጻም እያዳረሱ ይገኛሉ። ሰፊ ልብ ትልቅ ህልም ብለው ባቋቋሙት ድርጅት አማካኝነት እስካሁን በአማርኛ፣ ትግርኛ፣ ኦሮምኛና ሶማልኛ የተጻፉ አዳዲስ ታሪክ ያላቸው ከ100 ሺህ በላይ መጽሐፍትን በተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሰረታዊ ትምህርት እንዲስፋፋ የማገዝ ዓላማ እንዳላቸው

ይናገራሉ። የድርጅቱን መስራች ኤሊኖር አንጀሊተስንና ልጇን ሌላ አንጀሊተስን ያነጋገረቻቸው ስመኝሽ ቆይናት ቀጥሎ ይቀርባል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤሊኖር አንጀሊተስ በወጣትነታቸው ከኢንዶኔዥያና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿን የተወለደችው ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን

ሺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ህፃን ሆና ከኢትዮጵያ በማደጉ የወሰዷት የአስራ ሁለት አመት ልጅ አለቻቸው። ሌላ አንጀሊተስ ሌላን ለመጀመሪያ ጊዜ ተዋወቅናት የስድስት ወር ህፃን እያለች አዲስ አበባ ላይ ነው። እኔ እና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው።

በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቅፋቸውና እንኳን ደስ አለ ሲሉት የተሰማው ስሜት ነበር የተሰማው። የስደተኝነትን ህይወት በየግላቸው የሚያውቁት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት። ገና የሶስት አመት ልጅ እያለች ነበር። ይህን የመጀመሪያ ጉዞዋን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሁፍ ታሰፍር ነበር።

It was always really awesome to remember writing the memories of the, being able to put those memories onto the pages and sharing them with everyone Ms. around the world. I'm

እነዚህ ጉዞዎች ናቸው። ዛሬ በርካታ የኢትዮጵያ ሕጻናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጽሐፍት መነሻ የሆኑት እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የሕጻናት መጽሐፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች።

በጣም ልቤን የነካው ነገር ልጆች መጽሐፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጽሐፍት ብዙ የሉም።

ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጽሐፍቶችን ስንፈልግ አንድ አምስት መጽሐፍ ወዳሳተመ የጀርመን ድርጅት ጠቆሙኝ። ያ ነው ምን ያክል የመጽሐፍ ችግር እንዳለ ያመላከተኝ።

ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ ሁለት መቶ መጽሀፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅ። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው አላማችን ግን አንድ ላይብረሪ መሙላት የሚችል መጽሐፍቶችን ማዘጋጀት ነው። ድርጅታቸውን ባቋቋሙ በአራት አመት ጊዜ ውስጥ ኤልኖር እና ሌላ

አንድ መቶ አምስት ሺህ መጽሐፍትን በኢትዮጵያ ለሚገኙ ህጻናት ያደረሱ ሲሆን ከነዚህ ውስጥ አንድ መቶ ሰባቱ በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን ሁለት መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ህጻናትን መርዳት በመቻሏ በጣም ደስተኛ ናት።

ልክ ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለእኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወኩ። በአማርኛም በእንግሊዝኛም መጽሐፎቹን ስታንብሳያት በጣም ትልቅ ኩራት ተሰማኝ።

ሌላ መጽሐፎቹን ከመጻፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉ እና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው። ኢትዮጵያ ውስጥ ያሉ ሕጻናት እኔ ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ።

እንደኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ፣ ያዩትንም ነገር እንዲጽፉ እመኛለሁ። ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ቢሆንም

ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድህረ ገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህጻናትን ማንበብና መጽሐፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያዎች የተጻፉ እንደሆነ ኤልኖር ትገልጻለች።

ይህንን ድርጅት ያቋቋምነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የእርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንዲያውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን።

ለምሳሌ ዊማ የሚባል ድርጅት የእኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጪ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን።

መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳር እና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በምትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች። ሳድግ ጸሐፊ መሆን ነው የምፈልገው።

ደስ የሚል ስራ ነው። በቃ ድንገት መጻፊያ አንስቼ ስጽፍ የራሴን ዓለም እፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ፣ ድር ቢያብር አንበሳ ያስር።

ከተባበርን ኢትዮጵያ ውስጥ የተማሩ ህጻናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ አመት ብቻ ተጨማሪ 100 ሺህ መጽሐፍትን ለኢትዮጵያ ህጻናት ለማዳረስ እቅድ አላቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።

የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። መሰናዶን በማቀናበር አብራን የቆየችው ብርሃን አይሉ፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ለስንብት የምዕራባውያን የሙዚቃ ንግሥቶች መካከል አንዱ የሆነችውን ሌዲ ጋጋን ሙዚቃ እጋብዛችኋለሁ። የሰላም ምሽት ይሁንላችሁ። ደናደሩ

Raise your head, look into my wishful eyes. That fear that's inside you will lift. Give it time, I can see everything you're blind to now. Your prayers will be.